the voice of America። የእኩልነት መዛባትና ሌሎችንም ማህበራዊ ችግሮች የተመለከቱ ወይም ትኩረት ያደረጉ የሴቶች ሰልፎች ባለፉት ቅዳሜና እሁድ ሁለት ቀናት የዩናይት ስቴትስና የአውሮፓ ትላልቅ ከተሞች ተካሂደዋል። ባለፈው ዓመት በዚሁ ወቅት ሴቶች ድምቅ ሮዝ ኮፍያዎችን አድርገው ዶናልድ ትራምፕ በፕሬዝዳንትነት መመረጣቸውንና እሳቸው በሴቶችና ውህዳን የሕብረተሰብ ክፍሎችን በተመለከተ ያላቸውን አመለካከት በመቃወም ሰልፎች ማካሄዳቸው ይታወሳል። የዘንድሮ ሰልፎች ደግሞ ስፋት ያላቸው የፍትህ መጓደል አድራጎቶችን የሚታገል እንቅስቃሴ ለመፍጠር የታለሙ መሆናቸውን ጠቅሳ ዝላቲካ ሆክ ከዋሽንግተን ያጠናቀረችውን ዘገባ ዝርዝር ቆኝታ ይዛ አቅርባለች። ኔቫዳ ክፍለ ሀገሯ ላስ ቬጋስ ከተማ ውስጥ ለትናንት እሁድ በተጠራው የሴቶች ሰልፍ ላይ ብዙ ሺዎች ተካፍለዋል። በሌሎቹ ከተሞች ከተካሄደው በተለየ የላስ ቬጋሱ አቅማችንን በምርጫ ጣቢያ እናሳያለን በሚል መሪ ርዕስ እየተዘጋጀ ነበር። መራጮች በተለይም ሴት መራጮች በዚህ የአውሮፓውያን አመት በሚካሄደው ወሳኝ የዩናይትድ ስቴትስ ኮንግረስ አባላት ምርጫ ድምጻቸውን ለመስጠት ዝግጁና ብቁ መሆናቸውን ለማረጋገጥ የታለመ ነው። ሲልቨር ስቴት ቮይስስ የተባለ ስብስብ ተጠሪ የሆኑት ኤሚሊ ዞሞራ እንዲህ ሲሉ አብራርተዋል። ድምጽ ለመስጠት ተመዝግበው ነገር ግን ከኖሩበት ስፍራ ወደ ሌላ ቦታ ተዛውረው አድራሻቸውን ያልቀየሩ ወይም የፖለቲካ ፓርቲያቸውን ይቀየሩ ሴቶች አጋጥመውናል። ኔቫዳ ደግሞ ቅድመ ምርጫ በፓርቲ በፓርቲ ከሚካሄድባቸው ክፍለ ሀገሮች አንዷ ነች። ስለዚህ ሰኔ ወር በሚካሄዱት ቅድመ ምርጫዎች ለመሳተፍ መራጮች አንድ ፖለቲካ ፓርቲ ስር መመዝገብ አለባቸው። በመጪው ምርጫ ወሳኞቹ ጥያቄዎች የሴቶች መብት ከበሬታ ብቻ ሳይሆን ከአቅም ተመጣጣኝ የጤና ዋስትና የተለያዩ ውህዳን የህብረተሰብ ክፍሎችን መብቶች እንዲሁም የኢሚግሬሽን ሕጉን የመሳሰሉትን እንደሚመለከት ተቃዋሚ ሰልፈኞቹ ያስገነዝባሉ። ዳያን ፖሊንግ ከሚኖሩበት ከኦሃዮ ዴይተን ከተማ ተጉዘው በትናንቱ የላስ ቬጋሱ ሰልፍ ላይ ተካፍለዋል። ብዙ ጓደኞቼ ተባረው ወደ ሜክሲኮ ተመልሰውብኝ በጣም አዝኛለሁ። ጓደኞቼ ጥቁሮች ናቸው። አግባብ ያልሆነ ተግባር ሲፈጸምባቸው ያለው ፕሬዚዳንት ትራምፕ እንዲህ ሊያደርጉን አይችሉም፣ እኛም አንፈቅድላቸውም። ባለፈው ዓመት ሚስተር ትራምፕ አርባ አምስተኛው ፕሬዝደንት ሆነው ቃለ መሀላ በፈጸሙበት እለት ማግስት ዋሽንግተን ውስጥ ግዙፍ ሰልፍ ነበር የተካሄደው። ሚስተር ትራምፕ ስለ ሴቶች ያላቸው አስተያየት ያስቆጣቸው ብዙዎች ሴቶች የእሳቸው አስተዳደር መብታችንን እንዲገድብ እንደማንፈቅድ እናሳያለን ብለው ቃል በመገባባት ነበር ያጠናቀቁት። ዘንድሮ ታዲያ የተቃውሞ ሰልፎቹ በዩናይትድ ስቴትስ ብቻ ሳይወሰኑ ለንደንን ጨምሮ በተለያዩ ዩ ዋና ዋና የአውሮፓ ከተሞችም ጭምር ተካሂደዋል። እኩል የደሞዝ ክፍያ አሁንም የምንታገልለት ትልቅ ጉዳይ ነው። በዚህ ምክንያት ስራ የመልቀቄ ነው ያሉ ብዙ ሴቶች አሉ። ሴቶች የተሻለ ክፍያ ሊያገኙ ይገባል። ለንደኑ ሰልፍ ላይ ከተገኙ አንዷ ነበሩ። በዋሽንግተኑ ሰልፍ ላይ ከተካፈሉት አንዱ አሌክስ ጎንዛሌስ የተቃውሞ ሰልፎቹ ለውጥ እያመጡ እንደሆኑ ተመልክተናል ይላሉ። ከአምናው ሰልፍ በኋላ ብዙዎች ሴቶች ለሕዝብ ተመራጭነት ሊወዳደሩ ቀርበዋል። ብዙዎቹም አሸንፈዋል። ሪፐብሊካኖችን በመደገፍ የምትታወቀውን አላባማን ዲሞክራት ደጋፊ አድርገናታል። እንደሚመስለኝ ይህ ሊሆን የቻለው ባለፉት አስራ ሁለት ወራት በተካሄደው እንቅስቃሴ ነው። አላባማ ውስጥ ለዩናይትድ ስቴትስ መወሰኛ ምክር ቤት በቅርቡ በተካሄደው ምርጫ ሪፐብሊካኑ ሮይ ሙር በዲሞክራቱ ዳግ ጆንስ መሸነፋቸው ይታወሳል። ሪፐብሊካኑን በድምፃቸው ጉድ ያደረጓቸው ታዲያ ሴቶች፣ ወጣቶችና ጥቁሮች መራጮች ናቸው።